ከ26 ዓመታት በፊት በተካሄደው ምርጫ መድረክን ወክለው ለሙግት በአገሪቱ ብሔራዊ ቴሌቪዥን ብቅ ያሉት አቶ በቀለ ገርባ ሕገ መንግስቱን ጠቅሰው አንድ ጥያቄ ጠየቁ። የመሬት ባለቤትነትና አጠቃቀም ላይ ያተኩረው ንግግራቸውን ያደረጉት አቶ በቀለ በእውነት መሬት የሕዝብ ነው ሲሉ ጠየቁ። አቶ በቀለ ራሳቸው ለጠየቁት ጥያቄ መልስ ሰጡ። መሬት የገዢው ፓርቲ ባለስልጣኖች የግል ንብረት ነው እንደፈለጉ የሚሸጡት የሚለውጡት ጓደኛ የሚያፈሩበት በዘመድ አዝማድ የሚከፋፈሉት ለፓርቲ አባላት መመልመያ የሚጠቀሙበት ማባበያ ነው መሬት ሲሉ ተናገሩ። የተሰጣቸው ጊዜ እስኪጠናቀቅ መሬት በኢትዮጵያ ፖለቲካ ውስጥ የሚጫወተውን ልውጥ ሚና ተነተኑ። ይህን የሚያስታውሰው የፖለቲካ አቀንቃኙ ግርማ ጉተማ ንግግራቸው በደጋፊዎቻቸው ልብ ውስጥ እንዲታተሙ አድርጓቸዋል ሲል ይናገራል። ምርጫ ሁለት ሺህ አስር ላይ ያደረገው በቴሌቪዥን የተላለፈ መልእክት በእኔ እምነት አሁንም ድረስ መንግስትን ጥርስ ያስነከሰበት ስለ መሬት ጉዳይ ታሪኬን ባጭሩ የሚለው የኢትዮጵያ ባለሀብቶች አፈጣጠር ትርክት በራሳቸው በመንግስት ሚዲያዎች ኢንፊውዝ ያደረገና ና እስከ አሁንም በህዝብ ጭንቅላት ውስጥ ያለ ነገር ነው። ይሄ ምርጫው እንዳመጣጡ ተሰናበተ። ከዚያ በኋላ የኢትዮጵያ ፖለቲካም ይሁን የአቶ በቀለ የፖለቲካ ተሳትፎ እንደ ቀድሞ አልሆነም። ኢህአዴግ ከአንድ ወንበር በቀር የህዝብ ተወካዮች ምክር ቤት መቀመጫዎችን ጠቅሎ ወሰደ። ነሐሴ 25 ቀን 23 ዓ ም ደግሞ አቶ በቀለ ግርባ ታሰሩ። ከአምነስቲ ኢንተርናሽናል አጥኚዎች ጋር በተገናኙ ማግስት የታሰሩት አቶ በቀለ ከሁለት ዓመት በኋላ የስምንት ዓመት እስራት ተበየነባቸው። የእስር ጊዜያቸውን ያለ አመክሮ አጠናቀው የተፈቱት አቶ በቀለ የገዢው ፓርቲ ባለሥልጣናትን የሞገቱበት የመሬት ጉዳይ እሳት ሆኖ ጠበቃቸው። ወደ ዩናይትድ ስቴትስ ተጉዘው በሁለት ጽንፍ ከቆሙ የውጭ ፖለቲከኞች ጋር ጭምር የተነጋገሩት አቶ በቀለ ወደ ኢትዮጵያ ተመልሰው ተቃውሞና የፖለቲካ ልዩነቱን በሰላማዊ መንገድ መፍታት ያዋጣል ሲሉ ወትውተዋል። ከእስር በተፈቱ ማግስት ያነጋገረቻቸው የአዲስ ስታንዳርድ መጽሔት ዋና አርታኢ ጸዳለለማ አቶ በቀለ በአመፅ አልባ ትግል የሚያምኑ መሆኑን ታዝባለች። አመፅ አልባ ትግል የሚናገሩበት ሁኔታ ይሆናል የሚሉበት መንገድ፣ የሚገልጹበት አኳኋን በሙሉ እዛ ሀገርኛ ከለመድ ነው የፖለቲካ ሰዎች ካሳዩን ወይም እያሳዩን ካለው አቋም እጅግ የተለየ ስለሆነ ለየት ያደርጋቸዋል። እንዲህ አይነት ፖለቲካል አቋም ይዞ ፖለቲካ ውስጥ የመሳተፍ እድል ይኖራል ወይ የሚለውን ጥያቄ ስለሚያስጭርብህ በፍርሃትና ላይክ ይቻላል እንዴ? እንደዚህ አይነት አቋም ሊኖረው ይችላል እንዴ ሰው የሚል ጥያቄ ውስጥ እንዲጭር የሚያደርግ አቋም ነው ያላቸው። ግርማ ጉተማ፣ አሁን በእስር ላይ የሚገኙት አቶ በቀለ ገርባ በአዲሱ ትውልድ ዘንድ ከፍተኛ ተቀባይነት እንዳላቸው ይናገራል። የአዲሱ ትውልድ እንቅስቃሴ ውስጥ እንደ ምልክት ሆኖ ነው የወጣው። በቀለ በጣም ከፍተኛ ተቀባይነት አለው። በጣም ህዝቡ ውስጥ ለረጅም ጊዜ ሊቆዩ የሚችሉ መልእክቶችን ማስተላለፍ ስለቻለ በቀለ ገርባ ራሊንግ ፖይንት ነው የሆነው። አቶ በቀለ በመጀመሪያዊ ክስ ሂደት ከችሎት በህይወት ዘመኔ ኢፍትሐዊነትን፣ አድሎን፣ ዘረኝነትና ጭቆናን ተጸይፌ ተቃውሚ ያለው። በራሴ ምርጫ ሳይሆን በፈጣሪ ፈቃድ የተፈጠርኩበትን የኦሮሞ ህዝብ ሰብአዊና ዲሞክራሲያዊ መብቶች ተከብረውለት በእኩል ላይን እንዲታይ ባደረግኩት ሰላማዊ ትግል ምክንያት መስዋዕትነት መክፈል መቻሌ ለእኔ ክብር ነው ሲሉ ተናግረዋል። ይህ ንግግራቸው በማህበራዊ ድረገጽ ተጠቃሚ ኢትዮጵያውያን ዘንድ የተወደደ ሆኖ ነበር። የአዲስ ስታንዳርድ መጽሔት ዋና አርታይ ጸዳለለማ የአቶ በቀለ ግርባ ተደጋጋሚ እስር ስለ ኢትዮጵያ የፍትህ ስርዓትና ፖለቲካ የሚናገረው መልእክት እንዳለ ትናገራለች። በአንድ በኩል የእሳቸው መታሰር ከእስር ቤት መውጣት መግባት የእኛን ሀገር የፍትህ ውድቀት ሁልጭ አድርጎ የሚያሳይ ነው። የእሳቸው መታሰር ለፖለቲካው የነፈገው ትልቁ ነገር በሰላማዊ መልክ በመነጋገር ጥሩ መፍትሄ ያላቸው ሰዎች እድል አግኝተው ፖለቲካውን የማቃናት እድል የነፈገ ነው። ስለዚህ የእሳቸው መታሰር ትልቁ እጦት የሚፈጥረው ፓርቲያቸው ይጎዳል ወይም እሳቸው የሚወክሉት የኦሮሞ ህዝብ ትልቅ ጉዳት አለው። ከዛ በላይ ግን ትልቁ ጉዳት በጠቅላላ የፖለቲካ ግንባታ፣ የፖለቲካው ኢንፍራስትራክቸር የምትለው እዛ ላይ ትልቅ አሉታዊ የሆነ ተጽዕኖ ነው ያለው። አቶ በቀለ ገርባና የፖለቲካ አጋሮቻቸው አሁንም በእስር ላይ ናቸው። የኦሮሞ ተቃውሞ በተቀሰቀሰ ማግስት የታሰሩት ፖለቲከኞች የክስ ሂደት አሁንም እየታየ ነው።